የእስላማዊ መንግስት ቡድን ሽብርተኞች እንቅስቃሴዎቻቸውን ከኢራቅና ከሶሪያ ውጪ የሚያስፋፉበትን አዲስ ስልት እያወጡ ናቸው ሲሉ የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ ዲሬክተር ዛሬ አስታውቀዋል። በሌላ በኩል ደግሞ የሽብር ድርጅቶችና መረቦች ተፈጥሮና የእንቅስቃሴዎቻቸው አይነት ለሚያደርሷቸው ጥቃቶች የተመቸ ሁኔታ እንደሚፈጥርላቸው በሽብርና በዓለም አቀፍ ግንኙነቶች ላይ የሚሰሩት ኢትዮጵያዊ ተመራማሪ ፕሮፌሰር ጳውሎስ ሚልኪያስ ለቪኦኤ በሰጡት ትንተና አብራርተዋል። ፓሪስ ውስጥ የሚገኙ ኢትዮጵያውያን ያለፈው አርብ የሽብር ጥቃቶች ከተካሄዱባቸው አካባቢዎች በየትኛውም ስፍራ መቼም ሊገኙ ይችሉ እንደነበር አንድ እዚያው ያሉ ኢትዮጵያዊም ገልጸውልናል። ሰሎሞን አባተ ተከታዩን አዘጋጅቷል። የእስላማዊ መንግሥት ቡድን የአይሲል የግድያ መስኮች ከእንግዲህ ኢራቅና ሶሪያ ብቻ አይደሉም ብለዋል የአሜሪካው የስለላ ድርጅት ሲአይኤ ዳይሬክተር ጆን ብሬናን። ዳይሬክተሩ ዛሬ ዋሽንግተን በሚገኘው የዓለም አቀፍና ስልታዊ ጥናቶች ተቋም ውስጥ ሲናገሩ እነዚያ የአይሲል የሽብር አድማሶች በሶሪያና በኢራቅ አካባቢና አቅራቢያ ያሉ ሀገሮች ብቻም እንዳልሆኑ በአጽንዖት አስገንዝበዋል። አይሲል አይሲል ለግድያ የሚጠቀምበትን የውጭ አጀንዳውን ተግባራዊ እያደረገ ነው። በአይሲል የተደቀነው ክስተት ዓለም ታይቶ በማይታወቅ ሁኔታ እንዲተባበርና ጥረቱን እንዲያቀናጅ ያስገድዳል። ትብብሩ በመረጃ ልውውጥ፣ በጋራ የሚካሄዱ እንቅስቃሴዎች፣ በሕግ አፈጻጸም፣ በወታደራዊ ዘመቻዎች፣ በዲፕሎማሲ መስኮች መጠናከር ያለበት ነው። አይሲል የፈጠረው ስጋት እንዲህ አይነቱን ምላሽ ይጠይቃል። የፓሪስ ጥቃት ለብዙ ወራት ሲቀናበር የቆየ እንደሆነ በግልጽ ይታያል ያሉት ብሬናን ሰሞኑን ቤይሩት ውስጥ የተካሄደውን ጥቃት ሲናይ በረሃ ውስጥ 224 መንገደኞችን አሳፍሮ በመብረር ላይ የነበረውን የሩሲያ አውሮፕላን አደጋ የመሳሰሉ ጥቃቶችን ጠቃቅሰዋል። የእነዚህን አሳዛኝ አደጋዎች አድራሾች ፍንጮችን ለማረጋገጥ እየጠበቅን ቢሆንም በሃይማኖት ሽፋን የወደቀ ምግባር የሚያራምዱት ሰው ጠልን ነፍሰ ገዳዮች ስብስብ የሆነውን ድርጅት የአይሲልን አሻራዎች ሽታ የያዙ ናቸው። ዩናይትድ ስቴትስ በአይሲል የተደቀነውን ስጋት አጣጥላ እንደማታየው ብሬናን አስታውቀዋል። ይህ በእንዲህ እንዳለ ያለፈው አርብ አደጋ በደረሰ ጊዜና ከዚያም ወዲህ ፈረንሳይ ውስጥ የሚኖሩ ኢትዮጵያውያን የሚገኙበትን ሁኔታ ለመጠያየቅ እየሞከርን ነው። ለዚህ ምሽት አንዱን አግኝቻ አነጋግሬ ያለሁ ፓሪስ ነበርኩኝ። የኳስ ማታ ምሽት ስለነበረ ጓደኞቻችን ቤት ተሰብስበን ኳስ እያየን ነበረ። የጀርመንና የፈረንሳይን ጨዋታ ማለት ነው። የጀርመንና የፈረንሳይን ጨዋታ። ምን ያህል ትርቁ ነበር? ችግሩ ከተፈጠረባቸው አካባቢዎች ሬስቶራንት ቁጭ ብለው ከተገደሉት ሰዎች ከሬስቶራንቱ ከሬስቶራንቱ ሀያ ደቂቃ አካባቢ ነበር። እንዴት ሰማችሁ ሁኔታው መፈጠሩ? በአጋጣሚ ያው ኳስ እያየን ሌላም ኢንተርናሽናል ጌም ስለነበር ቢቢሲ ላይ ውጤት ለማየት ቢቢሲ ላይ ልክ ስንሄድ ነው በአጋጣሚ ሰበር ዜናውን ያየ ነው። ያው ከዛ በኋላ አትሞስፌሩም ተለዋወጠ። ሰውላ ቤተሰብ ጋር ጓደኛ ጋር መደወል ወጥታችሁ ነበረ ከቤት? ከዛ በኋላ ኖ ኖ፣ ከዛ በኋላ ሰውም ደንግጦ ነበር፣ ፖሊስም የሰጠው መልእክት ከቤት እንዳንወጣ ስለነበር በነበርንበት ቦታ የቀረ ነው። ምን ተሰማችሁ ለመሆኑ ያ ዜና ሲሰማ? ድንጋጤ፣ ፍርሃት። እነዚ አካባቢዎች ብዙ የምንወጣባቸው ቦታዎች ናቸው፣ ለመብላት፣ ለመጠጣት ብዙ የምንሄድባቸው ቦታዎች ናቸው እና ያው ዕድለኞች ሆነን በዛ ምሽት እዛ ቦታ አልተገኘንም፣ እንጂ ልትገኙ ትችሉ ነበር በማንኛውም አጋጣሚ ማለት ነው። አዎ አዎ፣ እሱ ነው የሚያስፈራው የበለጠ። ምክንያቱም ያው ኮንሰርት ቦታ ነው፣ ስቴዲየም ነው፣ ሬስቶራንት ነው። ስለዚህ ማንኛውም ሰው ሊያልፍበት የሚችሉ ቦታዎች ናቸው። እንዴት ነው የፈረንሳይ አሁን በእነዚህ ዓመቶች ውስጥ የተለዋወጠ የምታዩት ነገር አለ? የፈረንሳይ የኑሮ ሁኔታ፣ ደህንነቷ፣ የሰው ግንኙነት የተቀያየረ ነገር አለ? በፊት ከነበረው ጃንዋሪ ላይም የነበረው ጥቃት፣ አሁንም በሚፈጠረው ጥቃት ሰው በተቻለ መጠን ለዚህ ጥቃቶች መመለስ የሚፈልገው ኑሮውን በተቻለ መጠን ኖርማል በሆነ ሁኔታ እየኖሩ ለማሳየት ስለሆነ ይሄን ያህል ለውጥ አላየንም። ያው ነገሮች አርብን የተፈጠሩት ጥቃቶች ሴኪሪቲ ዋይዝ የሚለውጡት ነገሮች ይኖራሉ። ትራንስፖርት ላይ ለምሳሌ ወታደሮች በብዛት እናያለን። ፖሊሶች፣ ሴኪሪቲ ቼክ በየቦታው፣ በየመስሪያ ቤቱ ሞር ሴኪሪቲ ቼክ አለ። ፍተሻዎች የመሳሰሉ ነገሮች ማለት ነው። መፈተሻዎች አሉ። በየባቡር ጣቢያው ለምሳሌ ፖሊስ ብቻ ሳይሆን ወታደር ነው ለሴኪሪቲ የሚዞሩት። እዛ የሚኖሩ የውጭ ሰዎችና የሀገሬው ነባሩ ፈረንሳዊ እንዴት ነው ግንኙነታቸው? በስደት የሚኖሩ ወይም በትምህርት ወይም በስራ ከሌላ ሀገር መጥተው እዛ የሚኖሩ ሰዎች ምንድን ነው የሚያስቡት ፈረንሳዊያን እንዴት መሰለህ፣ እንደዚህ ጀነራላይዝ አድርጌ መናገር ይከብደኛል። የኔን ኤክስፔሪንስ ግን ልነግርህ የኔን ኤክስፔሪንስ ላጫውት እችላለሁ። እኔ ያው ለትምህርት ነው የመጣሁት እዚህ ሀገር። ከዛ በኋላ ትምህርት ከጨረስኩ በኋላ ስራ ጀምሬ ነው የምኖረው። ስለዚህ ከዚህ ሀገር ዜግ ከፈረንሳዮች ጋር ያለኝ ግንኙነት ጥሩ ነው ብዬ ገምታለሁ። ከዛ በኋላ ሌላ ሰው ብትጠይቅ ግን እንደዚህ አይነት ከከተማው ወይ ከሀገሪቷ ሶሳይቲ ጋር በደንብ ካልቸር ዋይዝ ኢንተግሬት ያላረገ ሰው እነሱ እነሱ መጥፎ ስሜት ሊሰማቸው ይችላሉ። ፐርሰናሊ እኔ ይህን ያህል ችግር አለ ብዬ የሚገምተው ነገር የለም። ፈረንሳይ ላይ እንደዚህ አይነት ጥቃት መፈጸሙ በነጻው ዓለም ላይ ሊጥልም ይችላል ብለው የሚያስቡት ነገር አለ። አሁን ከሚታየው ሁኔታ የአርብ ጥቃት ለየት የሚያደርገው ነገር ከሌሎቹ ጥቃት አይሁዶችን ለማጥቃት አይደለም፣ አረቦችን ለማጥቃት አይደለም፣ ጥቁሮችን ለማጥቃት አይደለም። ማንኛውንም ሰው ለመግደል የተነሱ አይነት ሰዎች ስለሆኑ እሱ እሱ የበለጠ ሕዝቡ ላይ የሴኪሪቲ ፍርሀት ይፈጥራል። ፓሪስ የተፈጸሙት ነገሮች ነገ ለንደን ሊፈጠሩ ይችላሉ ወይም ኒውዮርክ። ስለዚህ በተቻለ መጠን ሰው የሚጠነቀቅ ይመስለኛል። ከዛ በተረፈ ይህን ያህል ለውጥ ይኖራል ብዬም አልገምትም። ስንት ኢትዮጵያውያን አሉ ፓሪስ ውስጥ የሚኖሩ? እንደ በግምት የሚታወቅ ነገር ካለ ቁጥር ዋይዝ ነግሮት አልችልም። ያው የሚገርመው ነገር እንደ ኢትዮጵያዊ ፓሪስ ነዋሪ ኖርማሊ እንደዚህ አይነት ከባድ ጥቃት ሲኖር ኤምባሲ ደውሎ ቼክ ያደርጋል። እድለኝ አልነበርንም፣ ኤምባሲያችን አልደወለም። ግን እሱ ችግር የለውም በጣም ትልቅ ኮሚኒቲ የለም ከለንደን ጋር ስናመዛዝነው ወይ ፍራንክፈርት አኳያ እሺ ስለዚህ የኢትዮጵያ ኤምባሲ ስለ ሁኔታችሁ ስለምናችሁም ብዙ የጠያየቀው ነገር የለም ማለት ነው። እውነት ፓሪስ ያለው የኢትዮጵያ ኤምባሲ ስለ ዜጎቹ ጉዳይ ምን እያደረገ ይሆን ለመጠየቅ ወደ ኤምባሲው ደውዬ ነበር። የፕሬስም ይሁን የህዝብ ዲፕሎማሲ ባለሥልጣናትን ማግኘት አልቻልኩም። መልእክት ሪሴፕሽኒስት ዘንድ እንዳኖር ያለሁ። ጥያቄዎቼን በኢሜይልም ልኬያለሁ። መልስ ካገኘሁ ወደ እናንተው ይዤ መለሳለሁ። ለመሆኑ ይህ የሽብር አድራጎት እንዲህ የተስፋፋውና በተለይ የዲሞክራሲ ምልክት የሆኑትን ያደጉ ሀገሮች እያጠቃ ያለው በሥርዓቱ ድክመት ወይስ በሽብር ቡድኖቹና መረቦቻቸው ጥንካሬ? ሞንሪያል ካናዳ የሚገኘው ኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር የሆኑት ዶክተር ጳውሎስ ሚልኪያስ የዘመኑን ሁኔታ እንዲተነትኑልኝ ጠይቄያቸዋለሁ። ሁለተኛው ያይላል ይላሉ ፕሮፌሰር ጳውሎስ እነዚህ ጂሃዲስቶቹ ሲነቃነቁ ዘዴ አላቸው። ዘዴያቸው በጣም የተራቀቀ ነው እና በቀላሉ የሚመታ አይደለም። በዚህ ምክንያት ነው ብዙ ሰዎች እንዴ በአንድ ዓመት እንኳ ሳይሞላ እነሱ ምን ሲያደርጉ ነበር፣ እስካሁን ድረስ እንዴት ለማክሸፍ አልቻሉም የሚሉት ችግራቸው ስላላወቁ ነው። ለምሳሌ ዘዴያቸው ሳይታወቁ ከአንዱ ሀገር ወደ ሌላው ሀገር መሸጋገር ነው። ከፈረንሳይ ሀገር ሁሉ ወደ መካከለኛ ምስራቅ ሄደው ሲሪያ ሄደው ተዋግተው የተመለሱ አሉ። ደግሞ መርሳት የሌለበት ምንድን ነው፣ ፈረንሳይ ዴሞክራሲ ዴሞክራሲ ያለበት ነው፣ ሕዝበ መንግስት ያለበት ሀገር ስለሆነ ዝም ብሎ በገፍ ሰውን ይዘው እስር ቤት አስገብተው እንትን የሚያደርገው አይደለም። አሁን አሜሪካን እንኳ በዚህ በጓንታናሞ አስሮ ብዙ ጥያቄ ውስጥ አስገብቶ ሞክረዋል እንትን ለማድረግ ከዚህ ከዘጠኝ አስራ አንድ ሽብር በኋላ ከመስከረም በዛ ኤግዛክትሊ። ያው እና ይሄንን የማያደርጉ በዴሞክራሲ የሚያምኑ ኖ ታውቃለህ፣ የእነሱ አብዮት በአስራ ሰባት መቶ ሰማንያ ዘጠኝ የተደረገው ራሱ ሰው ልጅ እኩልነት በዚህ ሁሉ ላይ የተመሰረተ ስለሆነ የፈረንሳይ አብዮት ማለት ነው። የነሱ ሶስቱ መሰረታዊ የሆኑ ዋልታዎች ያሉት ዋልታዎች አሉ። እነዚህን ሰው ዝም ብሎ በሀይል ሄደው ሰዎቹን ጎልጉሎ ለማውጣት አይችሉም። እና ከአንዱ አገር ወደ አንዱ ሀገር ሲነቃነቁ መብታቸውን ለመከልከል በጣም አስቸጋሪ ነው ለነሱ። እና አንዳንዶቹን ይከታተሏቸዋል፣ ግን በሙሉ ሊያውቋቸው አይችሉም። ደግሞ የሚያስፈልጋቸው ህጋዊ ወይም በምስጢር የተሰራ ሰነድ እንደዚህ አይነት ነገር ይዘው ነው የሚሄዱት። ለምሳሌ ህጋዊ የሆነ ፓስፖርት ይዘው፣ ደግሞ በጥበብ የተደራጀ የተዘጋጀ ሰነድ ምናምን ይዘው ነው የሚነቃነቁት። ያን ሁሉ ይዘው በሚሄዱበት ጊዜ አንዳንዶቹን ይዟቸዋል። አንዳንዶቹን ግን ያሳልፋቸዋል። ትንሽ ሲጠረጥሩ መቼም ሰውን አናስቸግርም ብለው ከሀገር ከወጡ በኋላ ደግሞ የሽብርተኝነት ድርጅታቸውን በምስጢር ማዘጋጀት ነው የሚሰሩት። እንግዲህ በዚህ ምክንያት አየ እነሱን ተከታትሎ ለማግኘት ብዙ ሺህ ናቸው። እንግዲህ እዛ ያሉት ደግሞ አንተንኳ እንደምታውቀው ድሮ ጊዜ እንግዲህ ፈረንሳዮች ብዙዎቹን የመካከለኛ ምስራቅ ሀገሮችን ሲገዙ ስለነበረ ብዙ ስደተኞች ከዛ ይመጡ አሉ። የሙስሊም ሰዎች ማለት ነው። እና እነሱን ራሳቸው ልክ እንደ ፈረንሳይ ሰዎች ስለማያቸው እና በዛ ሁኔታ ስለሚይዟቸው ጥርጣሬ ውስጥ ለማስገባት ያስቸግራቸዋል እርምጃ የሚወስዱበት ባቀዱት ሀገር የሚቆዩ ከሆነ እነዚህ ሽብርተኞች ገንዘብ ምናምን ሁሉ ያገኛሉ። ከውጭ ይመጣላቸዋል። ይሄ ሐዋላ የሚሉት በሚል ያልፈላቸዋል። ቤት ይከራያሉ፣ መኪና ይከራያሉ። አሁን ኢትዮጵያ ውስጥ ያኔ ሞክረው የተነበረ እነዛ የተያዙት እዛ ቤት ውስጥ ገብተው እርምጃ ለመውሰድ ሲሉ ነው ያፈነዱባቸው። እነሱ እንኳን በራሳቸው ራሳቸውን ያፈነዱ ይላሉ ግን እኔ በማምነው በልዩ ሁኔታ የተደረገ አይደለም ብለው ነው የሚያምኑት ነው። እና ይሄ አይነት ነገር የብዙ ጥበብ ያስፈልገዋል ያንን ሁሉ አድርገው ነው ምንትን የሚድሩት። እንግዲህ ብዙ ሺህ ሰው ሲሆኑ እነዚህን ሰዎች በምን ሁኔታ እንደሚከታተሉ ነው የሚያስቸግረው በአሸባሪዎቹና በመሪያቸው መሀል ያለው የግንኙነት ዘዴም እንደዚሁ በጣም በጥብቅ የሚሄድ ነው። እነዚህ የሰለጠኑ ናቸው፣ የተማሩ ናቸው፣ ዝግጅት ያደረጉ ናቸው። ሄደው ሲሪያ በየቦታው ሰልጥነው ይመጣሉ፣ የመን ሰልጥነው ይመጣሉ። አላማቸውን ሲመርጡ በትልቅ ጥንቃቄ ነው የሚመርጡት። ብዙውን ጊዜ በዚህ በቃ ተግባር ላይ በሚደራጁበት ጊዜ እንደ ፈረንሳይ ያለ መንግስት በቀላሉ ሊያገኛቸውና ሊይዛቸው አይደለም። በድብቅ የጦር መሳሪያ የፈንጂ ንጥረ ነገሮችን እንኳን ለምሳሌ ለማግኘት እነሱ ራሳቸው ጎበዝ ስለሆኑ፣ ግንኙነት ስላላቸው ከሌሎች ወዳጆቻቸው ወይም እነሱ ልክ እንደነሱ እንኳ አክራሪ እና ሽብርተኛም ባይሆኑ በሙስልምነታቸው ከእነሱ ጋር ከሚሰሩ በእነሱን እየተጠቀሙ እነዛ ነገሮች ያገኛሉ። መሳሪያ ገዝተው አሁን ለምሳሌ ክላሽነኮቭ ነበር የተጠቀሙት እነዚህ ክላሽነኮቭ መሳሪያ። አሜሪካማ እንዲያውም ቀላል ነው ያው ራይ ፈል አሶሲዬሽን ውስጥ ካለ ድረስ መሳሪያ በሽበሽ ነው፣ ምንም ጣጣ የለውም። እዛም ደግሞ ምንም ቢሆን እንደዚህም እንኳን እንደ አሜሪካ እንደ በጣም ሰፊ የሆነ ገበያ ባይኖረው በኮንስቲቱሽኑ ተጠቅመው እንደ ልብ የሚሆን ባይሆንም ኖረው መሳሪያ ማግኘት አቀታቸውም፣ እና ያን መሳሪያ ይዘው ነው እንግዲህ ቦምቡንም፣ ክላሽንኮቡን፣ እነዚህም በመ መሳሪያ ይዘው ነው በሙሉ እንትን ያደረጉት። እና ይህን ሁሉ እርምጃ ሲወስደው ደግሞ ኢላማ ለመምታት እንግዲህ መንቀሳቀስ በጣም በጥንቃቄ የሚያደርጉ ስለሆነ እነዚህን ሰው ሰዎች ለመያዝ ያስቸግራቸዋል። ይሄ ስንት ሺህ ሰው ሲሆኑ የእነሱ የሽብር ጠባቂዎች የደህንነት ጠባቂዎቹ ከእነሱ እጅ በቃ እንትን ለማድረግ አይችሉም። እንዳልኩ የዴሞክራሲ ሀገር ስለሆነ ፈረንሳይ እንደዚህ በቀላሉ አፍነው ይዘው አሰቃይተው ሊያወጣጧቸው አይሞክሩም። በዚህ ምክንያት ነው ምናልባት ከእንግዲህ ወደ የተለየ አቋቋም ይኖራቸው አያዜ የሆናቸው። አሁን በሲሪያ ሙሉ ጦርነቱን እያፋፋመ ሄደዋል። ምናልባት ወታደርም ሊልኩ ይችላሉ። በሀገር ውስጥም ደግሞ እስካሁን ድረስ እንግዲህ ዝም ብለን ያሳልፍ ነው እንትተን ጸጥታችንን መጠበቅ አለብን ብሎ እርምጃ ሊወስዱ ይችላሉ እና ይሄ ነው ይህንን እንደዚህ በቀላሉ በአንድ ዓመት በማይሞላበት ጊዜ ውስጥ እንደገና መጥተው ይህንን አይነት ሽብር የፈጠሩት ማለት ነው። አሁን ፕሮፌሰር ጳውሎስ እንግዲህ ይችን ጉዳይ ካነሱ አይቀር እዚሁ ጨርሰናት እንለፍና በብዙ የነጻና ክፍት ማህበረሰብ በሚባሉ ሀገሮች ውስጥ ዲሞክራሲ በተስፋፋባቸውና እንደውም የዲሞክራሲ ተምሳሌት በሆኑ ሀገሮች ውስጥ ነው እንዲህ አይነት ስጋቶች አሁን በጣም ተስፋፍተው ያሉትና እንደውም አሁን እርሶ ያነሱት ስጋት በግልጽ እየተንጸባረቀ ነው ራሳቸው የፈረንሳ ይ ፕሬዚደንት ፍራንሷ ኦላንድ ህገ መንግስቱ መቀየር አለበት የሚል መልእክት እያስተላለፉ ነው። አሁን ሽብር ፈጠራን ለመቋቋም ሲባል ፈረንሳይ የአስቸኳይ ጊዜ ሁኔታ አውጃለች፣ በመላ አገሩ ድንበሮቿን ዘግታለች። እንዲህ አይነት የነጻነት ሀገር ውስጥ እንዲህ አይነት ቆንጠጥ የሚያደርግ እርምጃ እየተወሰደ መምጣቱ ሽብር ፈጠራ የህይወታችንን እየለወጠው ነው ማለት ነው በአለም አቀፍ ደረጃ። እና እርስዎ ይሄንን ተከታትለዋል፣ ይሄንን ታዝበዋል። ግልጽ ነው፣ የታወቀ ነው መቼም እና ወደዛ እንሄዳለንስ የሚል ሀሳብና ስጋት ይኖረውታል። እንደ እየሄደ ነው እንጂ ከፕሮፌሰር ጳውሎስ ጋር ያደረኩት ውይይት ሰፊና ዙሪያ ገብ ነው። በሌላ ክፍል ቀሪውን ይዤ መለሳለሁ። በነገራችን ላይ ፓሪስ ወይም ሌሎች ከተሞችና አካባቢዎች ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያ እየደወላችሁ ያላችሁበትን ሁኔታ ግለጹልን፣ አስተያየቶቻችሁን ስጡን በስልክ 2022059942 የውስጥ መስመር 14 በኢሜላችን ሆርን አት ቪኦኤ ኒውስ ዶት ኮም በፌስቡካችን ቪኦኤ አምሐሪክ መሳተፍ ትችላላችሁ። ለዛሬ ፕሮፌሰር ጳውሎስ ሚልኪያስንና የፓሪሱን ነዋሪ እንግዳዬን አቶ ሳሙኤልን ከልብ አመሰግናለሁ። ጤና ይስጥልኝ።